ሰሞኑን የባዕዴን ማዕከላዊ ኮሚቴ ያወጣውን መግለጫ ተከትሎ መግለጫው የሕዝቡን መሠረታዊ ጥያቄ ያነሳ አይደለም፣ ከዚህ በመነሳት አስራ ሁለተኛው መደበኛ ጉባኤ እንዴት እንደሚሆን ማወቅ ይቻላል ያሉ ወገኖች ድምፃቸውን እያሰሙ ነው። የውይይቱ ተካፋዮች ለረጅም ጊዜ በድርጅቱ አመራር ውስጥ የነበሩና አሁን ከፍተኛ ትምህርት ላይ ያሉት አቶ ቹቹ አለባቸው እንዲሁም አቶ ወንድ ወሰን ለገሰ። እሳቸውም በድርጅቱ አመራር ውስጥ የነበሩ ሲሆኑ ሁለቱም በድርጅቱ ውስጥ የህዝብን መሰረታዊ ጥያቄ ሲያነሱ እንደነበሩና ከድርጅቱ እንደተባረሩ ይናገራሉ። አቶ ምግባሩ ከበደ ደግሞ የባአዴን ማዕከላዊ ኮሚቴ አባልና የገጠር ፖለቲካ አደረጃጀት ጉዳይ ኃላፊ ናቸው። ባህር ዳር የምትገኘው ዘጋቢያችን አስቴር ምስጋናው በመግለጫው ዙሪያ አነጋግራቸዋለች። ቀጥሎ ይቀርባል። አቶ ቹቹ የባዕዴን ማዕከላዊ ኮሚቴ በቅርቡ በሰበር ዜናው ነባር አመራሮችን እንዳባረረ ገልጾ ነበር። ከሁለት ቀን በኋላ ደግሞ ዘርዘር ያለ መግለጫ አውጥቶ ነበረ። መግለጫውን እንዴት አዩት? ከመቸውም ጊዜ የተሻለ የህዝብን ስሜት ለማዳመጥ የሞከረ መግለጫ ሆኖ አግኝቸዋሉ። ግን በችግር የተሞላ መግለጫ ነው። በጣም ደፍረት የጎደለው አሁንም ቢሆን በአዴን በሁለት በኩል ተወጥሮ ነው ያየሁት። በአንድ በኩል የህዝቡ ጥያቄ አለ፣ በሌላ በኩል ደግሞ ከህወሀት ጋር ያለው ቁርኝት እንዳይበጠስ ከመፈለግ የሚነጨ ይመስላል። ጭንቀት የተሞላበት ግልጸኝነት የጎደለው የተድበሰበሰም ሆኖ አይቸዋለሁ። ያም ሆኖ ግን በበጎነቱ እንውሰደው። ይህን እንደ ጅምር ወስደንና እንደ ጥሩ ነገር ተመልክተን፣ ግን መግቢያው ላይ ሞቅ አድርጎ ጀመረው። በቃ ጥሩ መሪ ለሆን ነው ሀይለኛ መሪ ሁኝ የመምጣቴ ነው ምናምን አለ። መግለጫው ወደ ታች እየነካሻቸው ስተጅ ግን እየበረዱ እየቀዘቀዙ እየተድበሰበሱ መልካቸውን እየሳቱ ነው። ስለዚህ አጠቃላይ በሆነ መልኩ ሳየው የመጀመሪያው አመራሩ ላይ ነው ትኩረት ሊያደርግ የፈለገው ነጥቡን አላገኘውም የሚል እምነት ነው ያለኝ። የባዕዴን ችግር የሁለት ሰው ችግር ብቻ አይደለም። ብዙ አሉ። አሁንም ህዝቡ ውስጥ ሆነው ተቀባይነት የሌላቸው የባአዴንን መስመር ወደፊት ሊያስቀጥሉ የማይችሉ የአማራን ሕዝብና በአዴንን ሊያገናኙ የማይችሉ አሁንም ሌላ አመራሮች አሉ። እዚህ ውስጥ በአዴን ወደዚህ ውስጥ መድፈር አልፈለግም። ምናልባት በአንድ ሁሉን ይጨርስ ላንለው እንችላለን። እንጠብቃለን፣ እንጠብቃለን። ጠብቀ ነው ካላደረገ ግን የበረከትና የታደሰ መነሳት ብቻ በአዴን ላይ ለውጣ። ስለዚህ ከአመራር አኳያ የወሰደው እና ወሰድኩት የሚለው ነገር በቂ አይደለም። ገና በጣም ትንሽ ነገር ነው የነካው። ሕዝቡ ገና ብዙ የሚጠብቅ ይመስለኛል። አቶ እንደሰንስ መግለጫው በርሱ አይን እንዴት ይታያል? እንደ አዲስ እንደ መወለድ ነው የቆጠርኩት። ያን በተለይ ሰበር ዜና ላይ ሰማ በአዴን ይህን ያህል ደፍሮ መተጋገል የሚችል ሀይል አለው ብዬ ነው እንትን ያልኩትና፣ እጅግ እኔ ደስተኛ ነኝ። እውነት ለመናገር ከዚህ በፊት የተለየ አቋም የሚያራምዱ ጓዶች እኔን ጨምሮና ብዙ ጓዶች፣ በተለይም ህዝባችን እንዲህ እየተደረገ ነው ወገናችን እንዲህ እየተደረገ ነው ነው፣ ፍትሃዊ ተጠቃሚነት የለም፣ የሀብት ክፍፍሉ ትክክል አይደለም፣ የአንድ ብሔር የበላይነት አለ ብለን በአቋም የታገል ነው ጓዶች እንድንባረር ሲደረግ ነው የማውቀው እና ባዴን የራሱን ታጋይ በዚህ መንገድ ገምግሞ ችግር ውስጥ የገቡትን እንደዚህ በማድረጉ በግላ ብርሸት አድርጌያለሁ። መግለጫው አደባብሱ ያለፈው ብዙ ነገር አለ እያላችሁኝ ነው። የትኞቹ ናቸው የተደበሰበሱት? ለምሳሌ የወሰንና የማንነት ጥያቄ እናንሳ። ይሄ ጉዳይ እንደገና እንዲስተካከል እናደርጋለን ነው የሚለው። ያም ህገ መንግስቱ መሰረት አድርጎ ነው የሚለው። እንግዲህ ይሄ ህገ መንግስት የረቀቀው በ1987 ነው። ክልሎቹ የተከለሉት ከዛ በፊት ነው። ይሄ ማለት እንግዲህ በተለይም የአማራ ህዝብ ውክልና ባልነበረበት፣ ተሳትፎ ባልነበረበት ጊዜ ነው። ስለዚህ በአዴን ተጨንቆ ህዝቡን ፈርቶ ያወጣው መግለጫ እንጂ ከልቡን የሚል እምነት የለኝም። ወልቃይት አለ፣ ጠለምት አለ፣ ራያ አለ፣ መተከል አለ። የአማራ ህዝብ ጥያቄ የሚያነሳባቸው እነዚህን ህገ መንግስቱ መሰረት ተደርጎ አይፈቱም። ምክንያቱም የተወሰዱት በጉልበት ነው። በጉልበት የተወሰደን ነገር ደግሞ በህገ መንግስት እካልሽ ጉልበተኛው ነው ያን ህገ መንግስት ያወጣው። ስለዚህ በዛ መልኩ ሁሉ ይህ እንዲሆን እንታገላለን ነው ይህ ትክክል አይደለም። ለህዝቡ አልኩ ለማለት ይሄን አጀንዳ ማለፍ አይችልም። በአዴን ችግሩ ይሄ ነው። ማለፍ ስለማይችል ብቻ በቀጥታ ከመመለስ ይልቅ ማድበስበስ ነው የፈለገውና እዚህ በኩል በአዴን እንደገና መዘጋጀት ያለበት ይመስለኛል። የህዝቡን ምላሽ ለመስጠት አንዱ እሱ ነው። ኢትዮ ሱዳን ደንበር ጉዳይ ደብለቅለቅ እያለ እየተነሳ ነው ህዝቡ ግልጽ መሆን መቻል ያለበት ይመስለኛል። አሁን ደለሎ ምናምን ምናምን የሚባል ነገር አለ። እሱ አንዱ አንዷ በጣም ትንሽ ነገር ናት። ደለሎ አባይ ፀሐይ የሄዶ ሰጣት ምናምን የምትባለው ነገር በጣም ትንሿ ነገር ናት። ምንድን ነው የዚህ ድንበር ጉዳይ? ያና አካባቢ በረሃ ስለሆነ መንግስት አስተዳድሮት አያውቅም። የኢትዮጵያ መንግስት በተለይ ደርግ ጊዜ ጀምሮ ንጉሱ ይሻሉ ነበር እንጂ ነጻ ነው። በተለይም ከ1980 ጀምሮ ሱዳን በሀይለኛው ነው የኢትዮጵያ መሬት የወረሩ የሚከላከለው የለማ መንግስት የለማ በአካባቢው አሁን በዚህ ሂደት በርካታ መሬት እዷል። አሁን ኢህአዴግ ወደ ድል ከመጣ በኋላ እና መንግስት ስልጣን ከያዘ በኋላ አካባቢዎችን የመቆጣጠር አቅም አግኝቷል። ከመቼውም መንግስት በበለጠ ከኃይለስላሴም ከደርግም ኢህአዴግ አካባቢው መቆጣጠር ማወቅ ችሏል። በዚህ ሂደት ምን ተፈጠረ? አካባቢያችን መሬታችን የእኛ እንደ ተቀማ ኢህአዴግ ግንዛቤ ወሰደ። በነበሩት በእርግጥ ድሮ ማወቅ ማለት አይቻልም በበረሃው ስለነበረ ያኔ አቅም ስላልነበረው ምንም ማድረግ አይችልም። አሁን አቅም ሲያገኝ ግን መሬቱን ወደ ማስመለስ ጥያቄ ያቀረበ ለሱዳን መንግስት። የሱዳን መንግስት ፍቃደኛ አልሆነ። ምክንያቱም ከ1980 ጀምሮ ይዞታ እያለው መጥቷል። ይዞታ እያለው መቷል መጥቷል። ገበሬዎቹን በስፋት አስገብቷል። ጦር አብሮ አሰማርቶላቸዋል የሚጠብቃቸው ደህንነታቸውን ስለሆነም ይሄኔ ነው የሚል ነገር አጥሩባቸዋል ሱዳኖቹ። የኛ ደግሞ እንዳልኩ ሸለ ላይ ሆኖ የሚቆጣጠር የለምና ኢህአዴግ ይህን ጉዳይ ለመቀልበስ ሞከረ በሰላማዊ መንገድ አልተቻለም። በ አስራ ዘጠኝ መቶ ሰማኒያ ስምንት ጦርነት ተካሄደ። ይህን መሬት ለማስመለስ አንዱ ምክንያት ይሄ ነው። ሌላ ምክንያት ቢኖረው አካባቢ አንዱ የደንበርተኛውና ግጭት የነበረበት አካባቢ ስለነበርኩ ሁኔታዎቹን በደንብ አውቃቸዋለሁ። አሁን ጦርነት አካሄድን የሚያልቀው አለቀ። መሬታችን ግን ሙሉ በሙሉ አስመለስ ነው። ሱፋሃም ይባላል። ከሱዳን ድንበር ይዘን እስከ ቋራ ማለት ነው። አሁን አለን የምንለው መሬት በሙሉ አስመልሰናል። የዛን ጊዜ ከዛ በኋላ ምን ችግር መጣ? እንደገና ወደ ኖርማላይዜሽን ወይም ግንኙነታችን እናሻሽል ተብሎ በሁለቱ ሀገሮች መካከል ግንኙነት ተፈጠረ። ያኔ ሱዳኖች ጥያቄ አነሱ። የቀማችሁንም መሬት ስጡን የሚል ጥያቄ አመጡ። አየሹ በ198 የያዙትን በጉልበት መሬት እኛ ያስወጣናቸውን የይዞት አድርገውታል። የባለቤትነት ስሜት አድሮባቸዋል። አሁን የእኛ መንግስት እዛ ላይ ነው ስህተት የጀመረው። ማስተናገድ ጀመረ። ሁሉንም ያስለቀቅናቸው ባይሆንም አልፎ አልፎ ዳር ለዳር እንስጣቸው የሚል ስሜት ተፈጠረ። በዚህም መሰረት እዚህ ላይ የፈጠረው የመግባቢያ ሰነድ ነው። ያ የመግባቢያ ሰነድ ምን ይላል? ባለህበት እርጋ ማለት። ባለህበት እርጋ ማለት የሱዳን ገበሬ የሚያያዘው መሬት ካለ ይዞ እንዲቀጥል፣ የኢትዮጵያ መሬት የያዘው ካለም ይዞ እንዲቀጥል። እንግዲህ ሱዳኖች ቀደም ሲል ጀምረው የያዙት መሬት አለው ይሻሉ። አሁን ያን መሰረት ተደርጎ ወደ ስራ ሲገባ በጦርነት ካስመለስነው መሬት ውስጥ አሁን ያላስወጣናቸው ነበሩ። አሁንም ቢሆን አየሽ ጊዜ አቅም ፈቅዶልን በሙሉ ተጠራርገው ያልወጡ የሱዳን ገበሬዎች ነበሩ። በዛም ወቅት ይህንን ለእነሱ እንዲሰጥ አደረገው። ጓንግ ወንዝም ይባላል። እሱን ተሻግረው ይዞታ እንዲኖራቸው አደረገ። የትውል ባለህበት ይርጋ የሚለው ይሄን የፈረመው አባይ ፀሐዬ ነው። እርግጥ አባይ ፀሐዬ ግለሰብ ነው መንግስት ያላመነበት ያደረገ ለማለት ያስቸግራል። ዙሮ ዙሮ እነደመቀ ሲታሙበት የነበረው ነገር ይሄ ነው። ያላስወጣናቸው ድሮ በጉልበት የገቡ የሱዳን ዜጎች ነበሩ። አሁን እነሱ ነው ይህን መሬት ይዘውት የቀሩ። ከዚያም በላይ ደግሞ ዘሎ በአንዳንድ አካባቢ ደለሎ የሚባለው አካባቢ መንግስት ሳያውቀው፣ በአዴንም ሳያውቀው፣ ህዝብም ሳይወያይበት ቆርጦ የሰጠው በርካታ መሬት አለ። ስለዚህ የሱዳን ጥያቄ መሰረቱ ከዚህ ጋር ነው የሚያያዘው። ድሮ ሱዳኖች ይዘውት የነበሩትን መሬት በአባይ አይ ስምምነት ህግ ያደረገላቸው ከዚህ ጋር ተያይዞ የመጣ ችግር ነው። በዚህ በኩል በአዴን ጫፋ ላይ ነካት ደለሎ ነካት የእሷ ግልጽ ነው። በጉልበትም ቢሆን ሱዳን መውጣቱ አይቀርም፣ ገበሬው ያስወጠዋል። ምክንያቱም ግለሰብ ነው መሬታችን ቆርጦ የሰጠው። መስተካከል ያለበት ግን መሰረቱ ላይ ነው ስምምነቱ ላይ ነው። ያ ስምምነት ባለህበት እርጋ የሚለው ድሮም የተቀማነውን መሬት ህጋዊ አድርጎ የሚያስቀጥል ስምምነት ነው። ነጥቡ ዛካ በአዴን ይህን አልቀበበትም። ዳር ለዳር ነው እየሄደ ያለው። ይችኛዋን አባይ ጸሐዬ በውሳኔ የወሰናትን መሬት ነው እሱ ወደደም ጠላም ይመለሳል። አከራካሪም አይደለም። በግለሰቦች ውሳኔ የተሰጠ ስለሆነ በመንግስት ስም የተሰራው ስራ ነው መሰረታዊ ችግር የፈጠረው። እስኪ አቶ ወንደሰንስ እንግዲህ ተድበሰበሰ ያሏቸው ከመግለጫዎቹ የትኞቹ ናቸው? የወጣቱን ፍላጎት የወጣቱን ጥያቄ የህዝቡን ጥያቄ መሰረት ያደረገ ትንታኔ ሰጠል ብዬ አላስብም። ለምሳሌ በተራ ቁጥር ሶስት ላይ የተቀመጠው በተለይም ከማንነት ጋር በተያያዘ ያነሳው ባዲን ሁልጊዜ ግዜ በፍርሃት ነው የሚያስቀምጠው ሁልጊዜ ማለት ነው። አሁንም ደፋር አይደለም። በዚህ ከማንነት ጋር እኛ የጠየቅነው ጥያቄ አለ እየተባረርንበት ጭምር ማለት ነው። ይህን መሰል ጓዶቼ የተባረሩበት ያነሳነው ጥያቄ አለ። ይሄን ጥያቄ እንዲመለስ ነው የምንፈልገው እኛ ያለበለዛ የውሸት አሁን ከህዝቡ ታግሶ ቆይቶ በዚህ አደባብሶ ለመኖር ፈልጎ ከሆነ ብአዴን ሊኖር አይችልም። በጠበቅነው ልክ አይደለም። በተለይም ከማንነት ጋር በተያያዘ አስረግጦ እንቅጩን ይናገራል ብዬ ነበር የጠበቅኩትና ትንሽ አንሻፎት ነው የሄደው እና ሰበር ዜናና በትንታኔው ሳየው ልዩነት የፈጠረብኝ እሱ ነው ለኔ። ሌላኛው የኛ አባቶቻችን በተለይ እኔ ወደ ጎንደር አካባቢ ነው የመጣሁት። እዛ አካባቢ ያለውን ብዙ ወንድሞቻችን ያውቁታል፣ አባቶቻችን ያውቁታል። በዛ አካባቢ በትግሉ ውስጥ የነበሩ ቤተሰቦች ጭምር ነው ያሉን እና እዛ አካባቢ ያለውን ማህበረሰብ ሁሉም ሰው ያውቀዋል። ለሱዳን እንዴት እንደተሰጠ እዛ የሰው መሬት የአማራን ህዝብ መሬት እንዴት ሆን ተብሎ እንደተሰጠ እያወቀ አሁንም የፌዴራል መንግስቱን እግዚአ ጠይቀን ትብብር አድርጎልን ይሄን እንዲህ እናደርጋለን ምናምን ብሎ ያስቀመጠው ለእኔ ትክክል አይደለም። የራሱን አቋም ነው ማስቀመጥ ያለበት ብአዴን እንቅጩ ነው ማስቀመጥ ያለበት በተንሻፈፈ መንገድ ሳይሆን መሄድ ያለበት። ከዚህ በፊት ያለ አግባብ ያለ አግባብ አንደኛ ተጠያቂ ያደርጋል። በወቅቱ የፈረመ ሰው ተጠያቂ እንዲሆን መደረግ አለበት። ባዴን በመግለጫ ነው ማስቀመጥ ያለበት። ወክለን የላክናቸው ሰዎች ፓርላማ ላይ የተቀመጠ ተወካዮች ምክር ቤት አለ። ከዚህ እውቅና ውጭ ነው የተካሄደው። ከተወሰኑ የባዴን አመራር ውጭ እውቅና የተካሄደ ነው። በወቅቱ የነበሩትም ሰዎች እንዲጠየቁ በዚህ ላይም የተሳተፉና ፊርማቸውን ያሳረፉ ሰዎች እንዲጠይቁም ጭምር ነው በመግለጫው ጠብቄ የነበረ ነበር። ስለዚህ አሁንም ቢሆን ባህዴን ለመነካካት ዝግጁ አይደለም። ለመነካካት ለመተጋገልም ዝግጁ አይደለም። አሁንም ቢሆን በመግለጫው ይህን አወጣ እንጂ በእርግጠኛነት ከሱዳን ጋር ያለውን የአማራን ደንበር፣ ትክክል ደንበር ነው በአሰራርና በስርዓት መንገድ ወስደን ካየ ነው የፌዴራል መንግስቱን ጊዜ ይጠይቃል። ነገር ግን እንዳንድ ድርጅት አንዳንድ የአማራን ሕዝብ እወክላለሁ ለሚል ድርጅት የራሱን አቋም ነው ማስቀመጥ ያለበት። የራሱን አቋም ይዞ እስከ ፌደራል ድረስ ሄዶ መከራከር አለበት። አቶ ምግባሩ በድርጅቱ ውስጥ ለረዥም ጊዜ እነዚህ ጥያቄዎች ሲነሱ እንደነበር ያውቃሉ። ከዚህ በመነሳት ነው መግለጫው የወጣው። ግን መግለጫው የህዝብን ጥያቄ የሚመልስ ሳይሆን የተድበሰበሰ ግልጽ ያልሆነ አቋም የታየበት ነው እየተባለ ነው። እርስዎ በዚህ ላይ ያለዎት ምላሽ ምንድን ነው? በማዕከላዊ ኮሚቴው መድረክ አሉ የሚባሉ ሁሉም የህዝብ ጥያቄዎች ተነስተው ውይይት ተካሂዶባቸዋል። መግለጫውም የወጣው የውይይቶቹን ይዘት መሰረታዊ የሆነውን ይዘት ሳይለቅ ነው። ውሳኔ የተወሰነባቸውንም ለጉባኤ መቅረብ አለባቸው ተብለው የታሰቡትንም የልዩነት ሀሳብ ያለባቸውንም ጭምር ማጆሪቲው ባየበት አታያይ ነው በዝርዝር ያቀረበው። የጎደለው ነገር አለ ብዬ አላምንም። ምናልባት ሊሆን ይችላል ብዬ የምገምተው ብዙዎቹ የመግለጫው አነጋገር በርከት ያሉ ሀሳቦችን ጠቅልለው የያዙ ናቸው። ሀሳቦቹ የታጨቁ በመሆናቸው ምክንያት የተዘለለ ፋክት ወይም ህዝብ ካነሳቸው ጥያቄዎች ውስጥ ያልተመለሰ ወይም ዲስከስ ያልተደረገ ያለ መስሎ ሊታይ ይችል ይሆናል። ነገር ግን ሁሉም ጥያቄዎች በመግለጫ ውስጥ እንዲካተቱ ተደርገዋል። ይሄ ማለት ምን ማለት ነው? የሚል ጥያቄ ሲነሳ ዝርዝሩ ማስቀመጥ ይቻላል። መግለጫ ማለት በይዘቱም ዋና ዋና የሚባሉ ጉዳዮች የሚገለጹበት እንጂ ሁሉም ጉዳይ የሚገለጽበት አይደለም። የማንነትና የወሰን ጥያቄ በህገ መንግስቱ ሊፈታ አይችሉም እያሉ ነው። እንግዲህ ተወያዮቻችን፣ እርሶስ ምን ይላሉ? በእኛ እምነት ህገ መንግስቱ ይፈተዋል የወሰንን ጥያቄ ህገ መንግስቱ ይፈተዋል የምንልበት ምክንያት የኢትዮጵያ ክልሎች ወይም የፌዴራሉ መንግስት አባል ክልሎች የተካለሉት በ1984 ዓ ም ነው። በ1984 አሁን የሀገሪቱ ጸንታ የሚሰራበት ህገ መንግስት ግን አልወጣም። ህገ መንግስቱ የወጣው 1987 ዓ ም ነው። ክልሎች የተካለሉት ግን ከዛ ቀድሞው 1984 ዓ ም ነው። ብአዴን የገመገመው ህገ መንግስቱ ከጸደቀ በኋላ ህገ መንግስቱ በሚፈቅደው አኳኋን ህዝቦች ተሳትፈውበት የተከለለ የኢትዮጵያ ክልል ባለመኖሩ ምክንያት ለግጭት ለብጥብጥ ምክንያት ሆነዋል። ስለሆነም ህገ መንግስቱ በሚፈቅደው አኳኋን ይካለሉ ነው የወልቃይት ጥያቄ ከነኝህ ጥያቄዎች መካከል አንዱ ነው። ግን ጥያቄ የወልቃይት ጥያቄ ብቻ አይደለም። የአማራ ክልል ጥያቄም ብቻ አይደለም። በሌሎች ክልሎችም ተመሳሳይ ጥያቄ አለ። የወሰን ጥያቄን በህገ መንግስቱ መሰረት ይፈታ ስንል ህገ መንግስቱን የማሻሻል ስልጣን የባድማ ከላይ ኮሚቴ ስልጣን አይደለም። የአማራ ክልል ምክር ቤት ስልጣን አይደለም እውነት ለመናገር የፌዴራሉ ምክር ቤት ወይም ደግሞ የተወካዮች ምክር ቤት ስልጣን ብቻ አይደለም። የብዙ አካላትን ተሳትፎ የሚጠይቅ ነው። ስለሆነም ህገ መንግስታዊ የሆኑ ጉዳዮች ላይ ብቻችን አንወስንም። የህገ መንግስት ማሻሻል ያስፈልገዋል እንኳን ቢባል የማሻሻል ስልጣን ኮሚቴ የለውም። ህገ መንግስቱ ማሻሻል ሳያስፈልግ ተግባራዊ መደረግ ይችላል የሚባል እንኳን ቢሆን የአንድ ክልል ወይም የአንድ ዞን ጉዳይ ባለመሆኑ ምክንያት ማዕከላዊ ኮሚቴ ብቻውን አይፈተውም። ስለሆነም ከሌሎች ክልሎች፣ ከፌዴራል መንግስት ጋር በጋራ በመሆን ሊፈታ የሚችል ብዙ የወሰን አከላለልን የሚመለከት ጉዳይ ስላለ በአንዲት ነጥብ ላይ ብቻ ከመመስረት ይልቅ ሁሉንም የኢትዮጵያ ክልሎች ለግጭት የዳረጉትን ከትግራይ ክልል ብቻ ለአማራ ክልል ይዋሰን፣ ከሌሎች ክልሎችም ጋር ይዋሰናል። እነኝህን ጥያቄዎች በሙሉ ኤግዞስቲቪሊ መፍታት የሚችለው አከላለሉ ህዝብ የተሳተፈበትና በነፃነት ህዝቡ መክሮበት የተደረገ አከላለል ሲሆን ነው። ህገ መንግስቱ የሚለው ይህን ስለሆነ፣ በህገ መንግስቱ መሰረት ይወሰን የሚል አቋም ላይ የደረስ ነው። በዚህ ምክንያት ነው ማለት ነው። ስለሆነም ይሄ ስህተት ያለበት አይደለም አጻጻፉ ከመጀመሪያው የሱዳን ድንበርም ቢሆን ቁንጽል ሀሳብ ይዞ የወጣ ነው የሚል አስተያየት አለ። የሱዳን ድንበርን በተመለከተ ያላለቀ ጉዳይ አለ። የኢትዮጵያና የሱዳን ድንበር እስካሁን ድረስ በቁርጥ ነው ተብሎ አልተወሰነም። ይሄ በአጼ ምኒልክ ተሞከረ፣ በአጼ ኃይለሥላሴ ተሞከረ፣ በደርግ ተሞከረ፣ በኢህአዴግ ተሞከረ፣ አላለቀም። እስካሁን ሱዳኖች ግዊላይን የሚባላላቸው በቅኝ ግዛት ወቅት የተሰመረ መስመር አለን እና የቅኝ ግዛት መስመር ይከበረልን የሚል ጥያቄ አላቸው እኛ ደግሞ እንግሊዝ ሱዳንን ቅኝ ስትገዛ ኢትዮጵያ ቅኝ ገዢ አልነበራትም ነጻ የሆነች ሀገር ነች ድንበራችንን የምናውቀው እኛ እንጂ የእናንተ ገዢዎች ባሰመሩት መስመር ላይ ተመስርተን የሱዳንና የኢትዮጵያን ድንበር አንወስንም ስለሆነም ጊውን ላይን የምትሉት አያዋጣም ትክክልም አይደለም የሚል አቋም ተይዞ ረጅም ጊዜ ቆይቷል ትክክል ነው እኛም የፌዴራሉ መንግስትም አቋም ወስዶ ክርክር እየተካሄደበት ያለው ይሄ ነው። ስለዚህ ቋሚ የሆነ መፍትሄ ሲቀመጥለት ጊዜ ድረስ የሱዳን አርሶ አደሮችም የእኛ አርሶ አደሮችም የያዙትን ቦታ እንደያዙ እያረሱ ይቆዩ የሚል ስምምነት በፈረንጆች አቆጣጠር 2004 ዓ ም ተካሂዶ ነበረ። ያ ስምምነት ተከብሮ እንዲቆይ ነው በሁለቱ ሀገሮች መካከል ያለው ፍላጎት። ከዚህ ባለፈ ሱዳኖች ወደ ኢትዮጵያ ገብተው የሚይዙት መሬት ይኖራል፣ የኢትዮጵያ መንግስት ያስወጣቸዋል፣ የኛ አርሶ አደሮች ከፍተ የሚያርሱበት አጋጣሚ ያለ መልሶ ከሱዳን ጋር እንዲህ ግጭት እየተፈጠረ ረጅም ጊዜ ቆይተዋል። ደለሎም፣ በተመለከተ ከሌላው ድንበር በተለየ ሁኔታ ነጻ መሬት ነው የሚባል አይደለም። የራሳችን መሬት ነው፣ የኢትዮጵያ መሬት ነው። እኛ እስከምናውቀው ድረስ በደን ተሸፍኖ የቆየ ኢትዮጵያ መሬት ነው። ያስተዳደረውም የነበረው ረጅም ጊዜ የኢትዮጵያ መንግስት ነው። ስለሆነም የክልሉ መንግስት ሳያውቅ በተለይም የሚመለከታቸውም አካላት ሳይሳተፉበት የሱዳን ገበሬዎች እንዲጠቀሙበት አሳልፎ የመስጠት ስምምነት ተፈርሟል። ይሄ ስምምነት ተገቢ ስምምነት አይደለም። ስለሆነም የፌዴራል መንግስት ለቅርመተመዋረዳ የሚገኘው የደለው መሬት በተመለከተ በድብቅ የተካሄደውን ስምምነት ሊያረም ይገባል የሚል አቋም ነው ያለን። ስምምነቱን ያደረገው የክልሉ መንግስት አይደለም፣ የፌዴራል መንግስት ነው ያደረገው። ስለሆነም በአዴር ሊያደርግ የሚችለው የፌዴራል መንግስት የወሰነውን ውሳኔ ያደረገውን ስምምነት የተፈጸመው ስህተት እንዲታረም ይደረግ ነው። ከዚህ አኳያ የወሰነው አቋም ትክክል ነው፣ ስህተትም የለውም። ያነሳነውም ቤዚካሊ የሁለቱን ጭብጦች ነው። ዋናውን የድንበር ጉዳይ በመግለጫው ተነስቷል። በውይይትም ተካቶ ተነጋግረንበታል። የደለሉም ጉዳይ ተነስቶ ተነጋግረንበታል። ጉዳዮቹ ሊፈቱ ይገባል የሚል አቋም ይዘናል። እና ሶስት ነጥቦችን አንስቶ እና መግለጫው ያንን ያካተተ እንጂ ቁንጽል ጉዳይ አይደለም፣ እኔ እስከገባኝ ድረስ። ከዚህ በመነሳት አሁን ይደረጋል፣ ይሆናል፣ ይሻሻላል የሚሉ ናቸው እንጂ ጠንከር ያለ ነገር አላየንበትም እያሉ ነው። እና ከዚህ ከዚህ በመነሳት አስራ ሁለተኛ መደበኛው ጉባኤው ምንም አዲስ ነገር ሊፈጥርልን አይችልም የሚል አስተሳሰብ የያዙ ወገኖች አሉ። ውይይት የተካሄደባቸው ነጥቦች አንዳንዶቹ በይዘታቸው አዲስ ኮሚቴ ወደፈር ብሎ ውይይት ያካሄደባቸው ናቸው። አንዳንዶቹ ቀደም ሲል ስናነሳቸው የቆዩ ነገር ግን ሳይቋጩ የዘለቁና እንዲቋጩ ያደረግናቸው ነጥቦች ናቸው። እነኚህኑ የውይይት አቋሞች ተከትሎ ነው የአቋም መግለጫው የተጻፈው። የአቋም መግለጫ የሚጻፍበት የራሱ ስርዓት አለው። ይደረጋል ማለት በጣም ተገቢ ነው። በአቋም መግለጫ አጻጻፍ ይሆናል ማለትም በጣም ተገቢ ነው። አቋማችን ይሄ ነው እያልን ነው አቋማችን ይሄ ነው ማለት የኛ ስልጣን የሆነውን አውቶማቲካሊ እንዲስተካከል እናደርገዋለን። የእኛ ስልጣን ያልሆነውን ደግሞ አቋማችንን እስከ ገለጽን ድረስ የሚመለከተው አካል እንዲያስተካክለው ይደረጋል። ይሄ ኮሚቴ ተወካይ ኮሚቴ ነው። የባህዲን ማዕከላዊ ኮሚቴ ማለት ተወካይ ነው። የማን ተወካይ? የድርጅቱ ጠቅላላ ጉባኤ ወይም ደግሞ መደበኛ ጉባኤ ጉባኤዎች ተወካይ ነው። ሁሉንም ጉዳዮች የመወሰን ስልጣን የለውም። የድርጅቱ መደበኛ ጉባኤ ላይ ብዙዎቹ ጉዳዮች ይቋጫሉ ብለን እናስባለን። አድማጮቻችን፣ ውይይታችን በዚህ ተጠናቋል። አዘጋጅቼ ያቀረብኩላችሁ አስቴር ምስጋናው ነበርኩ።